በአፋር ክልል በማቆያ ስፍራዎች ያሉ የትግራይ ተወላጆች ሁኔታ አሳሳቢ ነው ይላል። ሶስት የፖለቲከኞች አፋር ክልል ውስጥ ባሉ ማቆያ ስፍራዎች የትግራይ ሰብአዊ መብታቸው እንዲከበር ክትትል እንዲያደርግ ለመብት ኮሚሽን ጥሪ አቅርበዋል። ኮሚሽኑ በበኩሉ ጉዳዩን እየተከታተለ መሆኑን ጠቁሞ በሰመራ ማቆያ ስፍራዎች ያሉት የትግራይ ተወላጆች ለሕይወታቸው በሚያስጋ ሁኔታ ውስጥ እንደሚገኙ አመልክቷል። የክትትል ግኝቱን ወደፊት እንደሚገልጽ የተናገረው ኮሚሽን የሚመለከታቸው አካላት ለጉዳዩ አፋጣኝ ልባት እንዲሰጡም ጥሪ አቅርበዋል። ለአሜሪካ ድምጽ ከአፋር ክልል መንግስት ኃላፊዎች አስተያየት ለማግኘት የተደረገው ጥረት እንዳልተሳካ ገልጦ ገብረ ሚካኤል ገብረ መድን ተከታዩን አድርሶናል። በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ የህወሀት ታጣቂዎች ወደ አፋር ክልል ዘልቀው በመግባት ለረዥም ወራት አበዓላን ተቆጣጥረው የቆዩ ሲሆን ከኢትዮጵያ መንግስት ጋር የሰብአዊ አቅርቦትን ለማድረግ ሲባል የተናጠል የተኩስ ማቆም ከተካሄደ በኋላ ታጣቂዎቹ አባዓላን ለቀው መውጣታቸው መዘገቡ ይታወሳል። ሆኖም ከአባዓላ ከተማ በሺዎች የሚቆጠሩ የትግራይ ተወላጆች በአፋር ኃይሎች ታፍሰው ወደ እስር ቤት እንደገቡ ከዛም ወደ ሰመራ እንደተወሰዱ ከዚህ ቀደም የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ተናግረዋል። እነዚህ ላለፉት ስድስት ወራት በሰመራ ማቆያ ስፍራዎች ውስጥ ያሉት ሰዎች በከባድ ችግር ውስጥ እንደሚገኙ ባደረግነው ክትትል አረጋግጠናል ያሉ ሶስት ከፍተኛ የትግራይ ፖለቲከኞች የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እንዲያደርግላቸው ጥያቄ ማቅረባቸውን ገልጿል። ጥያቄውን ያቀረቡት ፖለቲከኞች የቀድሞ የአረና ፓርቲ አመራር አቶ አብርሃ ደስታ፣ የባይቶና አባል አቶ ክብሮም በርሀና አቶ አበራ ንጉሰ ሲሆኑ አቶ ክብሮም በርሀ ጉዳዩን ለዓለም አቀፉ ማህበረሰብ እንደሚያሳውቁ ለአሜሪካ ድምፅ ተናግረዋል። ንከታተሎ ኢና ነርና አፋር ዘሎ ሁነታት እቲ ጸገም ብጣዕሚ ከቢድ ምኳኑ በአፋር ያለውን ሁኔታ እንከታተለዋለን፣ አስቸጋሪና ከባድ መሆኑን የምናውቀው ትኩረት የሰጣቸው አካል የለም። እኛ እንደ ትግራይ ፖለቲከኞች ልናደርገው የምንችለው ነገር ሁኔታውን ለዲፕሎማቲክ ማህበረሰቡ ሪፖርት ማድረግ ነው። እንዲህ አይነት ነገር አለ እዩት እንላቸዋለን። ከዛ ደግሞ ኢትዮጵያ ውስጥ የፍትህ ጉዳይ ያሳስባቸዋል ብለን ለምንገምታቸው አካላት ለምሳሌ ለሰብአዊ መብቶች ኮሚሽን መረጃውን ሰጥተናል። ጥያቄያችን ሰብአዊ መብቶቻቸው ይከበሩ፣ እንደ ሰው ይቆጠሩ፣ ችግር ካለባቸው ለፍርድ ይቅረቡ፣ ምግብና ውሃ፣ ልብስና መጠለያ ይቅረቡላቸው የሚል ነው። እነሱም በጉዳዩ ላይ መግለጫ እናወጣለን፣ ችግሩ መፍትሄ እንዲያገኝም እንጥራለን ብለውናል። ይህን ጉዳይ አለም እንዲያውቀውም እንሰራለን። የኢትዮጵያ ሰብዓዊ መብቶች ኮሚሽን የአፋር ክልል ሰብዓዊ መብቶች ምርመራና ክትትል ዳይሬክተር ሰላም ግርማይ ጉዳዩን በቅርበት እየተከታተሉት እንደሆነ ገልጸውልናል። ህወሀት የአበዓላ ከተማን ከለቀቀ በኋላ የአፋር ክልል መንግስት ሰዎቹን ለደህንነታቸው ሲል ወደ ሰመራ እንዳመጣቸው ተናግረዋል። በማቆያ ስፍራዎች ውስጥ ያለው ሁኔታ ለህይወታቸው የሚያሰጋ እንደሆነም ይገልጻሉ። ያሉበት ቦታ የእንቅስቃሴ ገደብ የተደረገበት ማቆያ ስፍራ መሆኑ ኮሚሽናችን ተገንዝቧል ማለት ነው። የተለያዩ ከጤና ከሕክምና ከተለያዩ አገልግሎቶች ጋር ተያያዥ ሆኑና ያው ከሱቀ ቁጥራቸው ብዛትም ደግሞ አያያዛቸው የህይወታቸውን አደጋ ላይ የሚጥል ስጋት ላይ መኖራቸውን ስለተገነዘበ በጣም በጥብቅ በቅርበት ማለት ነው ከሚመለከታቸው አካሎች ጋር ክትትል እያደረገም ነው። መፍትሄም ለመስጠት ክትትሉን በጥብቅ እያደረገ ይገኛል ማለት ነው። ሰመራ ባሉት ሁለት የማቆያ ስፍራዎች ካሉት ሰዎች መካከል ቤተሰቦች እንደሚገኙባቸው የተናገሩት ሰላም ግርማይ ዋናዎቹ ችግሮች ምን እንደሆኑም እንዲህ አብራርተዋል። ከሕክምና እንደዚሁም ከተለያዩ የሰብአዊ መብቶችን ለማስጠበቅ የሚደረጉ አገልግሎቶች ላይ የሚደረጉ ወይም የእንቅስቃሴ በተለይ ገደብ መኖሩ በማቆያ ስፍራው ላይ የገባ የተላላፊ በሽታ አለ፣ ከህጻናት የጀመረ ይሄ በሽታ በዛ ወረር የተላላፊ ከመሆኑ አንጻር የቤት የነዋሪዎቹን ህይወት አደጋ ላይ የሚጥር ነው ብሎ ኮሚሽኑ በጣም አሳሳቢ ሆኖ አግኝቶታል ማለት ነው። በማቆያ ስፍራዎቹ ለሰዎቹ የሚሰጥ አገልግሎት አለ፣ በቂ ግን አይደለም ሲሉም ገልጸዋል። ከዚህ ቀደም ቪኦኤ ያነጋገራቸው ሰዎችም በማቆያ ስፍራዎቹ የመሰረታዊ አገልግሎት እጥረት መኖሩን ገልጸው ከሁሉም የከፋው ደግሞ የውሃ ችግር፣ የህክምና እጦትና የፀሐይ መከላከያ አለመኖር እንደሆኑ ተናግረዋል። ትልቅ ችግር ውስጥ ነው ያለነው። በውሃ ጥም ተቸግረናል። ህፃናት አካላቸው ቆሳስሎ ህይወታቸው አደጋ ላይ ነው ያለው። ህዝቡ ወደ ነበረበት አካባቢ እንዲመለስ ይፈልጋል። አርሰን መብላት እንፈልጋለን። አሁን ክረምት እየገባ ነው። እዚህ መጥፎ ነፋስ ነው ያለው፣ ፀሐይም እየበረታ ነው የሚሄደው። ህክምና፣ መጠለያ፣ ልብስ፣ ምግብ እንዲሟላልን እንፈልጋለን። መሠረታዊ ፍላጎቶቻችን ይሟሉልን፣ ሰብአዊ መብታችን ይከበር ነው ያልነው። በማቆያ ስፍራዎች ውስጥ ባለው አስቸጋሪ ሁኔታ ምክንያት አብዛኞቹ ህጻናትና ሽማግሌዎች የሆኑ ሰባ ሰዎች በበሽታና በረሃብ መሞታቸውንም እነዚሁ ሰዎች ለቪኦኤ ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽንም ቁጥሩን ባይገልጽም የሞቱ ሰዎች እንዳሉ አረጋግጧል። የሰዎች ህይወት ያለፈበት ሂደት አለ። ቁጥራቸው አሁን እንዳልኩት በክትትል ያው ሪፖርቱ ሲጠናቀቅ የሚገለጽ ይሆናል። ሰዎቹ ከአብዓላ ተይዘው ወደ ሰመራ ከመጡበት ጊዜ ጀምሮ ኮሚሽኑ በተለያዩ መንገዶች ሁኔታቸው እየተከታተለ እንደሆነ የገለጹት ዳይሬክተሯ አጠቃላይ የክትትሉን ግኝት ግን ወደፊት ሂደቱ ሲጠናቀቅ እንገልጻለን ብለዋል። የአፋር ክልል በጉዳዩ ላይ ምላሽ እንደሰጣቸው የገለጹት የምርመራና ክትትል ዳይሬክተሯ ሰላም ግርማይ ይዘቱን ግን ወደፊት የክትትል ግኝቱ ሪፖርት ሲቀርብ እንደሚገልጹ ተናግረዋል። የሚመለከታቸው አካላት ጉዳዩን በቅርበት እንዲከታተሉትም ጠይቀዋል። መንግስት የሚመለከተው የመንግስት አካል ማለት ነው በህግ አግባብ የሚጠረጠሩ እስካልሆኑ ድረስ የሰጣይ መብትን በሚል ወይም ደግሞ የሰዎችን እንቅስቃሴ በሚገድብ መንገድ ሰዎችን በቁጥጥር ስር መዋል የለበትም ብሎ ኮሚሽኑ ያምናል። የሚመለከታቸው አካላትም ደግሞ መንግስታዊ የሚሆኑ ያልሆኑ በቅርበት ለዚህ ጉዳይ የሰዎችን ሕይወት ከመታደግ አንጻር ተገቢውን አገልግሎት የሚሰጥበትን መንገድ ትኩረት ሰጥተው እንዲንቀሳቀሱ ጥሪ ያቀርባል ማለት ነው። የኢትዮጵያ ሰብአዊ መብት ኮሚሽን በማቆያ ስፍራዎቹ ውስጥ ያሉት ሰዎች ከስምንት ሺህ እስከ ዘጠኝ ሺህ እንደሚሆኑ የገለጸ ሲሆን ሮይተርስ ደግሞ ቀደም ብሎ ባወጣው ዘገባው ቁጥራቸው ከሰባት ሺህ እስከ አስራ ሁለት ሺህ እንደሚገመት አስፍረዋል። በጉዳዩ ላይ ከአፋር ክልል መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ገብረ ሚካ ሃይል ገብረመድህን፣ አዲስ አበባ።